በደቡብ ምስራቅ እና በደቡብ ኢትዮጵያ በስድሳ ቀበሌዎች ውስጥ አስቸኳይ የውሃ አቅርቦት እንደሚያስፈልግ ተገልጧል። ቅድም ሲል በዜናው ላይ እንዳሰማነው በእርዳታ ምግብ ተቀባይነት በአንደኛ ደረጃ በተያዙ ወረዳዎች ያለው የምግብ ስርጭት ከፍተኛ መሻሻል አሳይቷል ተብሏል። በሚቀጥሉት ወራት የተረጂዎች ቁጥር በግማሽ ያህል ሊቀንስ እንደሚችልም ተነግሯል። መለስካቸው አማ ዝርዝሩን ልኮልናል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽፈት ቤት በአጭር አጠራሩ ኦቻ በዚህ ሳምንት መጀመሪያ ላይ ይፋ ባደረገው ዘገባ በሶማሌ ክልል ዳይር በተሰኘው የዝናብ ወቅት በቂ ዝናብ ባለመጣሉ በ60 ቀበሌዎች ከፍተኛ የውሃ ችግር ተፈጥሯል ብሏል። የብሔራዊ አደጋ ቅነሳ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ ለቪኦኤ በሰጡት ቃለ ምልልስ ደግሞ ቀበሌዎቹ ወይም የውሃ እጥረት የተከሰተባቸው አካባቢዎች በሶማሌ ክልል ብቻ ሳይሆን በደቡብ ምስራቅና በደቡብ የኢትዮጵያ ክፍል በሚገኙ 28 ወረዳዎች የተበታተኑ ቀበሌዎች ናቸው። በእርሳቸው ቀጥተኛ አባባል እነዚህ ቀበሬዎች በሶማሌያ ክልል ብቻ ሳይሆን በባሌ ቆላማ አካባቢዎች፣ በቦረና፣ በጉጂ ከዚያም ባለፈ በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በደቡብ ኦሞ ዞን ወረዳዎች የተበታተኑ ናቸው። አቶ ምትኩ ካሳ ሁኔታውን በማብራራትም እየተሰራ ነው ያሉትንም ዘርዝረዋል። ግልጽ ለማድረግ በሶማሌ ክልል አካባቢ ዳይር ተብሎ የሚታወቅ የዝና ወቅት አለ። ይህ ከጥቅምት እስከ ታሳስ የሚዘንበው ነው ወደ ኦሮሚያ ክልል ደቡብ ቦረናና ጉጂ ስንሄድ ደግሞ ሀገያ ተብሎ የሚታወቀው ስለዚህ እነዚህ ሁለት በሁለቱ አካባቢዎች ያለው የዝናብ ወቅት አንደኛ በአገባብ ሁለታ በመጠን ሶስታ በስርጭት ያልተስተካከለ ነው የሆነው በዚህ መነሻነት የውሃ አቅርቦትና ና የእንስሳት መኖ አቅርቦት ችግር አለ ያ ስላለ ይህንን ችግር በመፍታት ረገድ የኦሮሚያ ክልልም ወደ ሰላሳ አምስት ሚሊዮን ብር በመመደብ እንቅስቃሴ እያደረገ ያለው አስራ አምስት ሚሊዮን ብር ለእንስሳት መኖ ነው ሀያ ሚሊዮን ብር ደግሞ ለውሃ አቅርቦት። ወደ ሶማሌ ክልል ደግሞ ስንመጣ ከወረዳ ጀምሮ የውሃ ወተር ትረኪንግ ስራ እየሰሩ ነው ያሉት በአሁኑ ሰዓት ማለት ነው። የክልል መንግስትም ኢንቮልቭ አድርጎ ምላሽ እየሰጠ ነው ያለው። አቶ ምትኩ ካሳ አክለውም ችግሩ ቀላል እንዳልሆነና ያለው ስራም ሰፊ እንደሆነ ከወዲሁ አስገንዝበዋል። ስለዚህ አሁን በቀደም ብለን ባነሳ ናቸው የአርብቶ አደር አካባቢዎች ያለው ስራ ግን ትልቅ ትኩረት የሚሻ ነው። ምክንያቱም ቀጣይ ዝናብ የሚያገኙት መጋቢት ወር ላይ ነው። ሶማሌ ክልል ላይ ጎኖ የሚባለው ቦረና ነጉጅ አካባቢ ገና ተብሎ የሚጠራው ዝናብ መጋቢት ላይ ስለመዝደብ ስለሚጀምርና ቀጣይ ሶስት ደረቆራ ስላሉ ትልቅ ትኩረት የሚፈልግ ይሆናል በየአስተዳደር እርከኑ እና ስለዚህ አደጋውን ለመቀልበስ ሰፊ ስራዎች ናቸው መስራት የሚገባቸው። ያ ተጀምሯል ግን ጠናክሮ መቀጠል ይኖርበታል። በዚህ ሳምንት መጀመሪያ ቀናት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽሕፈት ቤት ያወጣው ዘገባ እንደገለጸው ባለፈው ነሐሴ ወር የእርዳታ ምግብ በማሰራጨት ረገድ ተግባራዊ በተደረገው ቅደም ተከተል አሰራር ከፍተኛ ለውጥ አስገኝተዋል ብለዋል። በአሰረጫጨቱ ቅደም ተከተል በአንደኛ ደረጃ ተይዘው ከነበሩት ሀያ ሁለቱ ወረዳዎች እስካለፈው ጥቅምት ወር ድረስ ወደ አስር ወረዳዎች መቀነሳቸው ታውቋል። ኮሚሽነር ምትኩ ካሳ ለቪኦኤ እንደገለጹትም በአጠቃላይ የምግብ እርዳታ ጠባቂው ቁጥር ከግማሽ ባላነሰ መጠን ሊቀንስ ይችላል ብለዋል። ስለዚህ አሁን ባለው ግምት የግምት ነው ሊሆን ይችላል ተብሎ የሚታሰበው ቁጥሩ ይቀንሳል። ሀምሳ በመቶ ይቀንሳል። አምስት ሚሊዮን ቤት ነው ሊወድቅ የሚችለው። ለዚህ መነሻው ምንድነ ከተባለ ከፍተኛ ሕዝብ ጥግግት ያለባቸው አካባቢዎች ደጋና ወይና ደጋማ አካባቢዎቻችን ናቸው ለደጋ ነው ወይና ደጋ አካባቢዎች ደግሞ የክረምት ዝናቡ በአገባብም በመጠንም በስርጭትም በአወጣጥም የተስተካከለ ስለሆነ ትልቅ ቁጥር ቅነሳ እዛ ነው የሚኖረው። ያ በመኖሩ ምክንያት ግማሽ በግማሽ ይቀንሳል። ለዚህ አምስት ሚሊዮን ቤት ነው የምንጠብቅ። ኮሚሽነር ምትኩ ካሳ የሀገሪቱን ለአደጋ ተጋላጭነት ለመቀነስ እየተሰራ ነው ያሉትን ስራ በሌላ ዝግጅት ይዘን ለመቅረብ እንሞክራለን። ከወቅቱ ጉዳዮች ጋር በተያያዘ ግን ብሔራዊ ሚቴሮሎጂ ኤጀንሲ ወቅቱን ያልጠበቀ ዝናብም ሆነ ውርጭ በምርት ላይ ሊያስከትል የሚችለውን አሉታዊ ተጽዕኖ እየገለጸ አርሶ አደሩ የመኸር ምርቱን በጊዜ እንዲሰበስብ ማሳሰቢያ እየሰጠ ይገኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ